ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አንድ ዓመት ተኩል የተፈጠረው የተለያዩ ግጭቶችና ረብሻዎች በዚህ አሸጋጋሪ ነው በሚባለው መንግስታዊ ቡድን የአቅምና የቁርጠኝነት ማነስ ብቻ የተፈጠሩ ሳይሆኑ በአብዛኛው ለውጡን ለመቀልበስ በሚፈልጉ ሌሎች የፖለቲካ አደረጃጀቶችና ይህ መንግስት ሙሉ ለሙሉ ሊቆጣጠራቸው ባልቻላቸውና ለውጡ ከተቀመጥንበት የስልጣን ማማ ያወርደናል ብሎ በሚያምኑ የክልልና የታችኛ ወርከን የመንግስት ባለስልጣናት እንደሆኑ የምንገነዘበው ጉዳይ ይመስለኛል። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ መሪ ፕሮፌሰር ብርሃኑ ነጋን ድምፅ ነው የሰማችሁት። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል። የኦሮሞ ፌዴራሊስት ኮንግሬስ ኦፌኮና የኦሮሞ ነጻነት ግንባር ኦነግ በኦሮሚያ ክልል ውስጥ መንቀሳቀስ አልቻልንም፣ አባሎቻችንም በብዛት እየታሰሩብን ነው ሲሉ አማራዋል። በዚህም ላይ ዘገባ አለን። ጤና ይስጥልን እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ረቡዕ የካቲት 18 2012 ዓ ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አዳኝ ፍሳዬ ደግሞ ዜናውን አነባለሁ። የቴክኒክ አቀናባሪ ብርሃን ኃይሉ ናት የስርጭት መሐንዲሱ ዳን ክራፍተን እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን በቅድሚያም የሰዓቱን የዓለም ዜና በቅድሚያ ርዕሰ ዜና ኢትዮጵያ የህዳሴ ግድብን አስመልክቶ ከነገ ጀምሮ ዋሽንግተን ዲሲ በሚካሄደው በዩናይትድ ስቴትስ በሚመራው ቀጣይ ድርድር እንደማትገኝ አስታወቀች በድርድሩ የማትገኘው በጊዜያዊ መልክ ሊሆን እንደሚችል አመላክታለች ቻይና ውስጥ የኮሮና ቫይረስ መዛመት መቀነስ መቀጠሉን ሀገሪቱ አስታወቀች። የዓለም የጤና ድርጅት ባለሥልጣኖች ቻይና በሽታውን ለመገደብ ያደረገችውን ጥረት አሞገሱ። አሁን ዝርዝር ዜና። ኢትዮጵያ የህዳሴ ግድብን አስመልክቶ ነገ ዋሽንግተን ዲሲ በሚካሄደው በዩናይትድ ስቴትስ በሚመራው ቀጣይ ድርድር እንደማትገኝ አስታወቀች። በድርድሩ የማትገኘው ለጊዜው ሊሆን እንደሚችል አመላክታለች። የኢትዮጵያ የውሃ መስኖ ሀብት ሚኒስቴር ለኢትዮጵያ ብሮድካስቲንግ ኮርፖሬሽን በላከው አጭር መግለጫ ነው ይህን ያስታወቀው። ኢትዮጵያ ተደራዳሪዎችን ወደ ድርድሩ እንደማትልክ ለዩናይትድ ስቴትስ የገንዘብ ሚኒስቴር በኦፊሴል ማስታወቋን መግለጫው ጠቁመዋል። ሀገሪቱ ውስጥ ካሉት ጉዳዩ የሚመለከታቸው ወገኖች ሁሉ የሚደረገው ውይይት ባለመጠናቀቁ በቀጣዩ የድርድር ዙር ልንሳትፍ አንችልም ይላል መግለጫው። ኢትዮጵያ ነገ ዋሽንግተን ውስጥ ሊጀመር የታቀደው የህዳሴ ግድብ ድርድር ላይ እንደማትሳተፍ የገለጸችው ዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ሀገሪቱን ጎብኝተው ከጠቅላይ ሚኒስትር አብይ አህመድ ጋር ከተነጋገሩ ከሁለት ሳምንታት ባነሰ ጊዜ መሆኑ ነው። ኢትዮጵያ ግብፅና ሱዳን በህዳሴ ግድብ ውሃ አጠቃቀም ላይ በዩናይትድ ስቴትስና የዓለም ባንክ ታዛቢነት ላለፉት ወራት ሲደራደሩ እንደነበር ይታወሳል። አንዳንድ ኢትዮጵያውያን ታላቁ የህዳሴ ግድብን አስመልክቶ በሚካሄደው ድርድር የዩናይትድ ስቴትስ ሚና እንደሚያሳስባቸው ሲገልጹ ቆይቷል። ኢትዮጵያ የግብፅን ጥቅም በሚጠብቅ መልክ እንድትስማማ ዩናይትድ ስቴትስ ጫና እያደረገች ነው የሚል እምነት እንዳላቸው ይናገራሉ። ነገ ኢትዮጵያውያን እዚህ ዋሽንግተን ዲሲ የተቃውሞ ሰልፍ እንደሚያካሄዱ ታውቋል። በታንዜኒያ በህገ ወጥ ጉዞ ተይዘው በእስር ላይ የነበሩ 18 የኢትዮጵያ ዜጎች ዛሬ ወደ ሀገር መመለሳቸውን በታንዜኒያ የኢትዮጵያ ኤምባሲ አስታወቀ። በኤምባሲው የኢትዮጵያ መንግሥት ዲፕሎማት አቶ ቴዎድሮስ ግርማ ኢትዮጵያውያኑ ከሁለት እስከ አራት ዓመት በእስር የቆዩ መሆናቸውን ለአሜሪካ ድምፅ ተናግረዋል። ገልሞ ዳዊት ዝርዝራለው ላለፉት ሁለትና አራት ዓመታት በታንዛኒያ እስር ቤት የነበሩና ታንዛኒያ በሚገኘው የኢትዮጵያ ኤምባሲ ጥረት የተፈቱ አንድ መቶ አራት ኢትዮጵያ ዜጎች ዛሬ ወደ ሀገር መመለሳቸው ታውቋል። ዳሬ ሰላም በሚገኘው የኢትዮጵያ ቆንጸላ የኢትዮጵያ መንግስት ዲፕሎማት አቶ ቲሮስ ግርማ ኢትዮጵያውያኑ ዛሬ በዓለም አቀፉ የፍልሰተኞች ድርጅት አይኦኤም በአውሮፓ ህብረትና ኢትዮጵያ መንግስት ድጋፍ ወደ ሀገር መመለሳቸውን ተናግረዋል። አንድ መቶ አራት ኢትዮጵያውያኖች ኢሪንጋ ከሚባል ክልል ውስጥ በሚገኝ እስር ቤት የነበሩ ናቸው። አጠቃላይ በታንዛኒያ በዚህ ኦፕሬሽን ውስጥ ከአንድ ሺህ አምስት መቶ በላይ የሆኑ ኢትዮጵያውያኖችን ወደ ኢትዮጵያ ለመመለስ ነው እየሰራን ነው ያለ ነው። ኢትዮጵያውያኖቹ ቢያንስ በታንዛኒያ ሀገር ላይ ሚኒመም ሁለት ዓመት እና ከዛ በላይ የታሰሩ ናቸው። ብዙ በደል ደርሶባቸዋል። ታመው፣ ተሰቃይተው፣ ተርበው የጉልበት ብዝበዛ ደርሶባቸው ግዲ ኤምባሲው ከተከፈተ አዲስ እንደመሆኑ እኛ ከገባን በኋላ ያለውን ሁኔታ ለማስታከል ጥረት እየተደረገ ነው። ከዛ ቤት የነበረው ግን በጣም አስከፊ ሁኔታ ነው የነበረው። አቶ ቴዎድሮስ ባለፉት ሁለት ሳምንታት ብቻ ዳሬ ሰላም የሚገኘው የኢትዮጵያ ኤምባሲ በታንዛኒያ በእስር ላይ የነበሩ ዘጠኝ መቶ ኢትዮጵያውያንን ወደ ሀገር መልሰዋል ብለዋል። አክለውም ለኢትዮጵያውያኑ መንግስት በአንድ ሰው እስከ 402 የአሜሪካን ዶላር ወጪ ማድረጉን ጠቁመው በእስካሁን ኢትዮጵያውያኑን ወደ ሀገር የመመለሱ ስራ ከ40 ሺህ በላይ የአሜሪካን ዶላር ወጪ ተደርገዋል ብለዋል። እንግዲህ እኔ ያሁን እዚህ ቦታ ከመጣሁ አንድ ዓመት ሞልቶኛል። እስካሁን በነበረኝ ቆይታ አንድ ሴት ነች እስካሁን የገጠመችኝ። ከዛ ውጭ ሙሉ በሙሉ ወንዶች ናቸው። አብዛኛውን ቁጥር የሚይዘው ወጣት ነው። ህጻናቶች አሉ እስከ ዘጠኝ ዓመት ልጅ ይገጥሞናል። አስራ ሶስት ዓመት አስራ አራት ዓመት ኮመን ነው። እነኚህ አልፎ አልፎ ትላልቅ ሰዎችም አሉ። አቶ ቴዎድሮስ በታንዛኒያ ፖሊስ በቁጥጥር ስር የሚውሉት ብዙዎቹ ከደቡብ ብሔር ብሔረሰቦች ክልል በተለይ ከከንባታና ና አላባ ዞኖች በህገወጥ ከሀገር የወጡ ናቸው። የሚመለከተው አካል ህገወጥ የሰዎች ዝውውሩን ለመቆጣጠር መንግስትን ማገዝ አለበት ብለዋል። አቶ ቴዎድሮስ ከእስር ወደ ሀገር እየተመለሱ ያሉ ኢትዮጵያውያን በአውሮፓ ህብረት የማቋቋም ድጋፍ እንደሚደረግላቸውም ገልጸዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ። ገልሞ ዳዊት እናመሰግናለን። የሶማሌ ብሔራዊ ነፃነት ግንባር ኦብነግ የሶማሌ ክልል መንግስት በአባሎች ላይ እንግልት እየፈጸመ ነው፣ አንዳንዶቹን ጽህፈት ቤቶችንም እየዘጋብኝ ነው ሲል ወቀሰ። ድርጊቱ የከፋ ባይሆንም ምልክቱ ግን ጥሩ አይደለም ሲሉ የድርጅቱ ሊቀመንበር አድሚራል አብድራህማን ሼክ ማህዲ ለቪኦኤ ገልጸዋል። አዲስ ቸኮል ዝርዝር አለው። የኦጋዴን ብሔራዊ ነጻነት ግንባር ሊቀመንበር ዶክተር አብድራህማን ሼክ ማህዲ የሶማሌ ክልል መንግስት በአባላቱና በአንዳንድ ቢሮዎቹ ላይ ጥቃት እየፈጸመ ነው ሲሉ ወቅሰዋል። የዴሞክራሲ ምህዳሩን ጠብቆ ከማቆየት አንጻር ድርጊቱ ጥሩ ምልክት አይደለም ብለዋል። በገጠር አካባቢዎች አንዳንድ አባሎቻችንን እያሰሯቸው ነው፣ ቢሮአችንንም እየዘጉ ነው ድርጊቶቹ የጎሉ አይደሉም፣ ግን አባሎቻችንን እየተነኮሱ ነው። እኛ እንደ ሌሎች ተቋሚ ፓርቲዎች አይደለንም። ከትጥቅ ትግል የመጣን የመጣንን ይህ ተቀባይነት የለውም። ከመንግስት ጋር የሰላም ስምምነት ተፈራርመን ነው እየተንቀሳቀስን ያለ ነው። በነጻነት የመንቀሳቀስ መብት አለን። ቅሬታችንን ለፌዴራል መንግስት አቅርበን ምላሽ እየጠበቅን ነው ብለዋል። የክልሉ መንግስት ግን ስለ አባላቱ ስርዓትም ሆነ ስለ ቢሮ መታሸግ መረጃ የለኝም ብለዋል። የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ምክትል ኃላፊዋ ወይዘሮ ሂቦ አህመድ ያለኝ መረጃ የታሰረም የለም። ግን ምን አለ መሰለኝ በየቀበሌው የሚሰቅሉት ባንዲራ አለና እዛ ላይ አሳብ ተሰጥቷቸው ነበር። ሎጓቸው በቢሮቸው አድጉ የሚል አስተሳሰብ አለ የተሰጣቸው እንጂ እስካሁን የታሰረ በሰላም እንዳይሰሩ የታገደ ነገር እስካሁን የለም። ባንዲራው ሲሉኝ፣ የፓርቲውን ባንዲራ እንደ ክልል ባንዲራ የመጠቀም አዝማሚያ አለው። ቀበሌ የፓርቲውን ባንዲራ እንደ መንግስት ባንዲራ ቀበሌ ላይ እየሰቀሉ ነው። እና በንግግር ነው ያም ሊቀመንበሩና የመንግስት ኃላፊዎች ጋር ተነጋግረው ይሄ ነገር በሕግም የተከለከለ ነው፣ የአንድ ፓርቲ ባንዲራ ቀበሌው ላይ መሰቀል የለበትም። ሎጎ እስከሆነ ድረስ ሎጓችሁም በቢሮችሁ መያዝ ነው ያለባችሁ የሚል ሀሳብ ደርሶኛል። እንደዛ አይነት ንግግር እንደነበረ በመሀላቸው ወረዳ ላይ ኢንፍራስትራክቸር የለም። መንገድ በጣም አስቸጋሪ ነው እና የወረዳው መኪና እየተጠቀሙ ነው እግረ መንገዳቸው ኦብነግ ባለፈው አመት በሰላማዊ መንገድ ለመታጠቅ ትጥቅ ፈቶ ወደ ኢትዮጵያ የገባ ሲሆን አዲስ አመራሮችን መርጦ እየተንቀሳቀሰ ነው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ ቸኮልን እናመሰግናለን። ቻይና ውስጥ የኮሮና ቫይረስ መዛመት መቀነስ መቀጠሉን ሀገሪቱ አስታውቃለች። የዓለም የጤና ድርጅት ባለሥልጣኖች ቻይና በሽታውን ለመገደብ ያደረገችውን ጥረት አሞግሰዋል። ሌሎች መንግስታት ደግሞ ኮሮና ቫይረስ ቢገባባቸው ፈጣን ምላሽ ለመስጠት እንዲዘጋጁ ባለሥልጣኖቹ መክረዋል። የቻይና ባለሥልጣኖች ዛሬ በገለጹት መሠረት 46 አዲስ የቫይረሱ በሽተኞች አሉ። ከሞላ ጎደል ሁሉም የኮሮና ቫይረስ በሽታ ማዕከል በሆነው ሁቦይ ክፍለ ሀገር የሚገኙ ናቸው። አዲስ የሞቱት አምሳ ሁለት ሰዎችም በክፍለ ሀገሩ የነበሩ ናቸው። ቻይና ውስጥ ስላለው የኮሮና ቫይረስ ሁኔታ ጥናት ያካሄደውን የዓለም የጤና ድርጅት ቡድንን የመሩት ብሩስ አይልዎርድ ስለ ጉዳዩ ጋዜጣዊ ጉባኤ ያካሄደዋል። ቻይና የቫይረሱን መስፋፋት ለመገደብ የወሰደችው እርምጃ በመቶዎች ሺዎች የሚቆጠሩ የሀገሪቱ ተወላጆች የቫይረሱ ሰለባ እንዳይሆኑ ለማድረግ ሳይችል አልቀረም የሚል ድምዳሜ ላይ መድረሳቸውን አስገንዝበዋል። ከ30 በላይ በሆኑ ሀገሮች የኮሮና ቫይረስ በሽታ መገኘቱን፣ በአውሮፓና በመካከለኛው ምስራቅ አዲስ በሽተኞች መገኘታቸውን አይልዋርድ ጠቁመዋል። ደቡብ ኮሪያ ውስጥ አንድ የዩናይትድ ስቴትስ ወታደር ኮሮና ቫይረስ እንደያዘው የአሜሪካ ወታደራዊ ባለሥልጣኖች ገልጸዋል። የ23 ዓመት ዕድሜ ወጣት የሆነው በሽተኛ ከወታደራዊ ሰፈር ውጭ በሆነው መኖሪያ ቤቱ ተወስኖ እንደሚገኝ ደቡብ ኮሪያ ያለው የዩናይትድ ስቴትስ ወታደራዊ ኃይል ባወጣው መግለጫ ገልጿል። ሌሎች ለበሽታው የተጋለጡ ሰዎች ካሉ ለማጣራት ሲሉ የጤና ባለሙያዎች ከወታደሩ ጋር የተገናኙ ካሉ እየተከታተሉ መሆናቸውን ደቡብ ኮሪያ ያለው የአሜሪካ ወታደራዊ ኃይል ያወጣው መግለጫ ጠቁመዋል። ወታደሩ ከሞል ፓሪስ በተባለው በሀገሪቱ ደቡብ ምስራቅ ክፍል በሚገኝ የዩናይትድ ስቴትስ ወታደራዊ ሰፈር ነበር የተመደበው። ካምፕ ወልከር በተባለው ወታደራዊ ሰፈርም ደርሶ እንደነበር ታውቋል። ሁለቱ የዩናይትድ ስቴትስ ወታደራዊ ሰፈሮች ደቡብ ኮሪያ ውስጥ ኮሮና ቫይረስ በገባበት ሰፈር አጠገብ መሆናቸው ተገልጿዋል። ደቡብ ኮሪያ ውስጥ ዛሬ 169 አዲስ የኮሮና ቫይረስ በሽተኞች እንደተገኙ ባለሥልጣኖች ገልጸዋል። በአጠቃላይ 1146 በሽተኞች እንዳሉ ተረጋግጧል። ባለፈው ሳምንት 30 በሽተኞች እንደነበሩ ነበር የተገለጸው። አድማጮች የምሽቱ ዜናችን እዚህ ላይ ያበቃ? ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የረቡዕ የካቲት 18 2012 ምሽት ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። በአለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንዶች አጭር ሞገድ በአህዱ ራዲዮ ኤፍ ኤም 943 እና እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ ብልጽግና ፓርቲ የምርጫውን ተአማኒነትና ፍትሐዊነት የሚያደናቅፉ ተግባሮች የሚያከናውን ከሆነ በግልጽ ከመኮንንና ተጠያቂ ከማድረግ ወደ ኋላ እንደማይል የኢትዮጵያ ዜጎች ለማኅበራዊ ፍትህ ፓርቲ ኢዜማ ዛሬ አስታወቀ። መጪውን ምርጫ የተሳካ ለማድረግም ለተለያዩ የህብረተሰብ ክፍሎች ጥሪ ማቅረቡ ተገልጧል። መለስካቸው አማ ተከታትሎታል። የኢዜማ መሪ ፕሮፌሰር ብርሃኑ ነጋ ዛሬ ፓርቲው በጠራው ጋዜጣዊ ጉባኤ ላይ የኢትዮጵያ የለውጥ ሂደት የቀጣዩ ምርጫ አገራዊ ፋይዳና የተደቀኑብን አደጋዎች በሚል ርዕስ ሰፊ ትንተና አቅርበዋል። የትንተናቸው ትኩረትም ባለፉት አስራ ስምንት ወራት በኢትዮጵያ የፖለቲካ ህዋ የታየውን ትግልና በዚህ መሃል ወደፊት እንደሚካሄድ በሚጠበቀው ምርጫ ትግሉ ሊያሳርፍ ይችላል ባሏቸው የተለያዩ ተጽዕኖዎች ላይ ነው። ከዚህም አኳያ የገዢው ፓርቲ አመራሮች ለለውጡ ያደረጉትን አስተዋጽኦ አስታውሰው የ ለውጡ ኃይል የሚባለው ይህ አካል የገባውን ቃል ጠቅሰዋል። ይህ በፊትም በገዢው ፓርቲ ውስጥ የነበረ ኃይል ወደ ስልጣን እንደመጣ ለማህበረሰቡ የገባው ቃል ኪዳን የአገሪቱን አንድነት አስጠብቆ ወደ እውነተኛ ዴሞክራሲያዊ ስርዓት እንደሚያሸጋግረን ይህ ኃይል በታሪክ የጣለበትን አደራ ይወጣል። ደግሞም ከተረጋጋና ከእውነተኛ ዴሞክራሲያዊ ስርዓት ውጭ ለአገራችን የሚያዋጣት ሌላ ምንም አማራጭ እንደሌለ ተገንዝቦ ይህንኑ ተግባራዊ ያደርጋል በሚል እምነት ነው አንዳንዶች እየቆረቆራቸውና እየተጠራጠሩም ቢሆን ለውጡን ተቀብለው በሂደቱ መሳተፍ የጀመሩት። በእንዲህ አይነት የሽግግር ጊዜ ሁሉ ነገር አልጋ ባልጋ ይሆናል ብሎ የጠበቀ ግን ማንም አልነበርም። ባለፈው አንድ ዓመት ተኩል የተፈጠረው የተለያዩ ግጭቶችና ረብሻዎች በዚህ አሸጋጋሪ ነው በሚባለው መንግስታዊ ቡድን የአቅምና የቁርጠኝነት ማነስ ብቻ የተፈጠሩ ሳይሆኑ በአብዛኛው ለውጡን ለመቀልበስ በሚፈልጉ ሌሎች የፖለቲካ አደረጃጀቶችና ይህ መንግስት ሙሉ ለሙሉ ሊቆጣጠራቸው ባልቻላቸው እና ለውጡ ከተቀመጥንበት የስልጣን ማማ ያወርደናል ብሎ በሚያምኑ የክልል እና የታችኛ ወርከን የመንግስት ባለስልጣናት እንደሆኑ የምንገነዘበው ጉዳይ ይመስለኛል። አክለውም ይኸው የለውጥ ኃይል የገባውን ቃል እስከ መጨረሻው የማይገፋው ከሆነ የፓርቲያቸው አቋም ምን ሊሆን እንደሚችልም በአጽንኦት ገልጸዋል። የለውጥ ኃይል ነው የሚባለው አዲስ በመሰረተው በብልጽግና ፓርቲ በኩል የሽግግር ኃላፊነቱን በአዲስ መንፈስና ፍልስፍና ከትግራይ ክልል ውጭ ያሉትን ሁሉንም የክልልና ከዛ በታች ያሉትን መስተዳደሮች በብልጽግና ፓርቲ ስር ማስገባቱ የሚታወቅ ይህ ከሆነ በኋላ በየክልሉ የሚደረጉ የአስተዳደር በደሎችና የአድሎ አሰራሮች፣ ሙስና የዲሞክራሲያዊ ሂደትን በተለይም የምርጫውን ተአማንነት የሚያሳጡና ሐሳቦች በነጻነትና በሰላም እንዳይንሸራሸሩ የሚያሰናክሉ ተግባራት ወይም ምርጫው በፍትሐዊነት እንዳይካሄድና ወደ ገዢው ፓርቲ እንዲያደላ በአደራ የወሰደውን የመንግስት ሀብትና መዋቅርን ራሱን ለማስመረጥ በሚል በየትኛው መልክ ከተጠቀመበት እና ምርጫው ተአማኒነት ካጣ፣ በሽግግሩ ሂደቶች ለሰራቸው ጥሩ ስራዎች የምናመሰግነውን ያህል ዋናውን የመዳረሻ ሂደት ካበላሸው፣ የለውጥ ኃይሉን በግልጽ ከመኮንንና ተጠያቂ ከማድረግ በፍጹም ወደኋላ አንልም። ፕሮፌሰር ብርሃኑ እንዳሉት ከሆነ በአሁኑ ወቅት በገዢው ፓርቲና በታችኛው የመንግስት መዋቅር ደረጃ አያሌ የሙስና ተግባራት እየተፈጸሙ ናቸው የሚሉ መረጃዎች በፓርቲ መዋቅራቸው እንደሚደርሱና እነዚህም መረጃዎች ተጨባጭ መሆናቸውን ያወሳሉ። ይህ ደግሞ ከምርጫው ጋር ሲያያዝ ሊኖረው የሚችለውን መዘዝ ግልጽ አድርገዋል። በተለይ ከምርጫው ጋር በተያያዘ ለገዢው ፓርቲ ማስመረጫ ገንዘብ ማሰባሰብ በሚል እየተካሄደ ያለው መንገድ የምርጫውን የመወዳደሪያ ሜዳ እጅጉን ሚዛናዊነቱም ፌርነስ የጎደለው እንዲሆን ከማድረጉም በላይ ከምርጫው በኋላ ሊመጣ የሚችለውን የሙስና አካሄድ የሚያሳይ ነውና ከአሁኑ ጥንቃቄ ሊደረግበት ይገባል። በዚህ ሂደት የመንግስትና የፓርታይ ኃላፊነቶችን የሚያደበላልቁ እርምጃዎች ማየታችን እጅግ አሳሳቢ ነው። የፓርቲ ሳይሆን የመንግስት ኃላፊነት ያለባቸው የገቢዎች ባለስልጣን ኃላፊዎች የሚቆጣጠሩትን የንግድ ማህበረሰብ ለብልጽግና ፓርቲ ገንዘብ እንዲያዋጣ ሲጠይቁ፣ በአንዳንድ ቦታ ለምሳሌ በአዳማ ከተማ በአንድ ክፍለ ከተማ የገቢዎች ባለስልጣን ማህተም ባለበት ደብዳቤ ነጋዴዎች ለብልጽግና ፓርቲ ገንዘብ እንዲያስገቡ ሲጠየቁ፣ እነኚህ ነጋዴዎች ለሚደግፉት ፓርቲ በፈቃደኝነት ገንዘብ ሰጥተናል ብለው ሳይሆን ካልከፈል ነገ ያላግባብ ግብር ይጫንብናል ብለው ፈርተው እንደሚሆን አለማሰብ እንዲፈጠር እንፈልጋለን የሚሉትን ስርዓት ምንነት በቅጡ አለመረዳት ነው። በተለይም አንዳንዶቹን የከተማ የወረዳ ኃላፊዎች ገንዘቡን ባንክ ካላስገባችሁ ሱቃችሁን እናሽጋለን በማለት እስከ ማስፈራራት ድረስ የደረሱም አሉ። ፕሮፌሰር ብርሃኑ ሌሎችንም ምሳሌዎች አቅርበዋል። በአክሲዮን የተቋቋሙ ድርጅቶች ለምሳሌ ባንኮች፣ ኢንሹራንሶች በሺዎች የሚቆጠሩ ባለአክሲዮኖች ያሏቸው እንደመሆኑ እንደ ተቋም አንድን ፓርቲ እንዲደግፉና የተመደበ መዋጮ እንዲያደርጉ በፓርቲው ስምና እነኝህን ተቋሞች በሚቆጣጠሩት የመንግስት አካላት ገፋፊነት ሲጠየቁ ባለአክሲዮኖች የተለያየ ድርጅቶችን ሊደግፉ እንደሚችሉ የእነሱ ገንዘብ ደግሞ ተቋሞች ለአንድ ድርጅት ገንዘብ ማዋጣት እንደማይገባቸው ግን ሲያዋጡም ፈርተው እንጂ አምነውበት እንደማይሆን ባንኮችና ኢንሹራንሶች አካባቢ ካሉ ኃላፊዎች ኧረ ይህ ነገር እንዴት ነው ካለፈው አልተቀየረም እንዴ? የሚል ፍርሃት እንደገባቸው እየሰማ ነው። እነዚህ ግምቶች አይደሉም፣ በተጨባጭ መረጃዎች ያገኘናቸው ናቸው። የዚህ አካሄድ አስፈሪነት ይህን የሚያደርጉት የመንግስት ባለሟሎች ይህ ድርጊት ስህተት መሆኑን እንኳን የሚረዱ አለመሆናቸው። የኢዜማ መሪ በመጨረሻም የገዢ ፓርቲ መውሰድ አለበት ያሉትን እርምጃ አመላክተዋል። የብልጽግና ፓርቲ እንደ ፓርቲ ተነጋግሮና አምኖበት ሳይሆን በውስጡ ያሉ አንዳንድ የቀድሞ አሰራር አባዜ ያለቀቃቸው አባላቱ ከሆነ ይህን የሚያደርጉት ቢያንስ አባላቱን ማሰልጠን፣ በመንግስትና በፓርቲ መካከል ያለውን ቀይ መስመር እንዳይሻገሩ ማስተማር ከዚያም በላይ እንዲህ አይነት ስራ የሚሰሩ አባሎቹ ላይ የማያዳግም እርምጃ መውሰድ ይጠበቅበታል። አለበለዚያ የምርጫውን አካሄድ ክፉኛ ሊያበላሸውና ወደምንፈራው ስርዓት አልበኝነት ወይም አዲስ አይነት አምባገናዊ ስርዓት ሊወስደን ይችላል። ይህ የሽግግር ሂደት ደግሞ የለውጥ ኃይል እየተባለ ሲሞካሽ በነበረው ኃይል አጋዥነት ከተቀለበሰ የበለጠ ወደ አሳፋሪና አስፈሪ አደጋ አገራችንን መውሰዱ አይቀሬ ነው። ምርጫውን ነፃና ፍትሐዊ የማድረግ ኃላፊነት ያለበት ምርጫ ቦርድም እንዲህ አይነት የምርጫውን ፍትሐዊነትና ዴሞክራሲያዊ ሂደት የሚያዛቡ እውነቶችን በጥንቃቄ መመልከትና ማስተካከያ እርምጃዎችን በፍጥነት መውሰድ ካልቻለ ወይም ካልፈለገ እሱም ይህ ትልቅ አገራዊ ፕሮጀክት እንዲሳካ ግዴታውን ባለመወጣት በኢትዮጵያ ሕዝብም በታሪክም ትዝብስ ውስጥ መውደቁ አይቀርም። ፕሮፌሰር ብርሃኑ ትንተናቸውን ካቀረቡ በኋላ ለውጡን ዳር ማድረስና ምርጫውን ፍትሐዊ ማድረጉ የመንግስት ብቻ ሳይሆን የመላ ኢትዮጵያውያን መሆኑን አስምረውበት ለወጣቶች፣ ለምሁራን፣ ለደህንነት ኃይሎችና ለንግዱ ህብረተሰብ እንዲሁም ለፓርቲዎች በሙሉ ጥሪ አቅርበዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን፣ ለዘገባው አመሰግናለሁ። አድማጮች፣ ወደ ተከታዩ መጽሔት ርዕስ ስንሻገር የኦሮሞ ፌዴራሊስት ኮንግሬስ ኦፌኮና የኦሮሞ ነጻነት ግንባር ኦነግ በኦሮሚያ ክልል ውስጥ መንቀሳቀስ አልቻልንም፣ አባሎቻችንም በብዛት እየታሰሩብን ነው ሲሉ አማረዋል። የኦሮሚያ ክልል በበኩሉ ፓርቲዎቹ እያጋጠመን ነው ያሉትን ችግር ደረጃ በደረጃ ለመንግስት ማሳወቅ አለባቸው ሲል አሳስቧል። የኢትዮጵያ ብሔራዊ ምርጫ ቦርድ ተቃዋሚ ፓርቲዎቹ በአቤቱታ ማቅረባቸውን ገልጦ ለሚመለከተው ባለስልጣን ደብዳቤ መጽሐፉን አስረድተዋል። ፀሐይ ዳምጠው ዝርዝሩን ይዛለች። የኦሮሞ ነጻነት ግንባር ኦኔግ ኦሮሚያ ክልል ውስጥ ተንቀሳቅሶ ቢሮ ለመክፈትም ሆነ ከአባላቱና ደጋፊዎች ጋር ለመወያየት አለመቻሉ ለምርጫው ዝግጅት እንቅፋት እየሆነብን ነው ሲል ገልጿል። የኦኔግ የፖለቲካ ቃል አቀባይ አቶ ለሚቤኛ እንዳብራሩት ወደ አምስት ሺህ የምጠጉ አባላት እና ደጋፊዎች ከኦሮሚያ ክልል ከተለያዩ ዞኖች እና ወረዳዎች ታስሮብናል ብለዋል። ከባለፈው ሳምንት ጀምሮ በርካታ የኦሮሞ ነጻነት ግንባር አባላት እና ደጋፊዎች እየታሰሩ በአብዛኛው ከምዕራብ ሸዋ መሀል ዘበ ዙሪያ ስፔሻል ዞን የምንለው እንዲሁም ሀራርጌ አካባቢ ባሌ ና አርሲ ውስጥ ያሉት በርካታ ባሮቻችን ደጋፊዎቻችን ደጋቾቻችን እየታሰሩ ነው ያሉት ከነዚህ ውስጥ ለውንዴ ዳራ የሚባል የኦሮሞ ነጻነት ግንባር ማዕከላዊ ኮሚቴ አባል የሆነው ትላንት ከባሌ ወደ ፊንፊኔ ለስራ ጉዳይ ሲመጣ ዙዋይ ላይ ታስረዋል ከአራት ስራ ባልደረቦቹ ጋር እንዲሁም ለውዱ ሁሴን የሚባል ደግሞ የእኛ ተወካይ ግድሌ ላይ ታስረዋል ጫንቾ ላይ የእኛ ተወካይ ታስረዋል ያም ብቻም ሳይሆን የኦሮሞን ነፃነት ግንባር አባላቶችም ለስራ ወደ ወደ ተለያዩ ከተማ ሲሄዱ የመግደል ምጃ የተ ሙከራ እየተወሰደባቸው ነው። ምራ ላይ በኦሮሞ ነፃነት ግንባር ምትክል ቃንባር የሚመራ አንድ ልብ ቡድን ወደ እርግጥ ምልክ ለለምሶ ከተማ እንዳይገባ ተከልክሎ ስራችንን በአግባቡ እንዳንሰራ ጥፋት እየሆነብን በአብዛኛው ነው ያለው። የኦሮሞ ፌዴራሊስት ኮንግረስ ኦፊኮም ስልሳ ስምንት አባላቱ በአንድ ሳምንት ውስጥ ብቻ መታሰራቸውን በዞን ደረጃ ባሉት አንዳንድ አካባቢዎች ጽፈት ቤቶቹ መዘጋታቸውን ለምርጫ ቦርድ ማሳወቁን የፓርቲው ስራ አስፈጻሚ ኮሚቴና የጽህፈት የጽፈት ቤቱ ኃላፊ አቶ ጥሩነ ገምታ ተናግረዋል። ልክ በፊተኛው ሁኔታ በነበረው አይነት የፓርቲያችን እንቅስቃሴ ችግር እየተጋረጠበት ይገኛል። አባሎቻችን በየቦታው ይታሰራሉ። አንዳንዶቻቸውን በስማቸው ለመጥቀስ ያክል አቶ አብርሃም ቢያና የሚባል የምዕራብ ወለጋ ዞን ኦፌኮ ምክትል አስተባባሪ የሆነው አቶ ጃተኒ ሚድኩ የኦፌኮ ማዕከላዊ ኮሚቴ አባልና የኦፌኮ ምዕራብ ጉጂ እና ጸሐፊ ለሶስተኛ ዙር ታስረው ይገኛሉ። ከዚህ ቀደም በጦላይና በተንቀሌ እስር ቤቶች ጊዜያቸውን ያሳለፉ ናቸው። ሁለተኛ ምዕራብ ወለጋ የኦፌኮ ዞን ጽበት ቤት ሙሉ በሙሉ ተሰብሮ ንብረታችንም ተውሶ የወታደር ካምፕ እንዲሆን ተደርገዋል። ጉጂ ነገሌ ላይ የሚገኘው ጽፈት ቤታችን የጽፈት ቤቱ ኃላፊ ወደዛ ግር እንዳይል ተብሎ ማስጠንቀቂያ ተሰጥቶታል። የኦሮሚያ ብሔራዊ ክልላዊ መንግስት ቃል አቀባይ አቶ ጌታቸው ባልቻ በበኩላቸው ፓርቲዎቹ ባነሱት ቅሬታ ላይ ተከታዩ መልስ ሰጥቷል። ተፎካካሪ ፖለቲካ ፓርቲዎች አባላት ናቶች እንዲሁም ስፈር ቤታችን ተዘተ ነው። በህጋዊ መንገድ ይሄንን ማድረግ የሚችል ስልጣን ያለው አካል የለም። ይሄንን ያደረገ አካልም ካለ በየደረጃው ላለው አመራር ላለው አደረጃጀት በማቅረብ እንዲፈታ ማድረግ ይቻላል ማለት ነው። በዚህ አይነት ችግር አለብን ከተባለ በየደረጃው ያለው የመንግስት መዋቅር የተፎካካሪ ፓርቲውንም ሆነ የበዩንም ፓርቲ ችግር የሞሳ ስልጣን አለው ያለው መንግስት እስከሆነ የሁለቱንም እኩል ለማየትና የመፍታት ኃላፊነት ተጣለበት ስለሆነ ይሄንን በየደረጃው ለሚመለከተው አቅርበን መፍታት ብንችል መወቃቀሱ ሁለት ዜጋ እንደሆንን አድርገን ከምንቀራረብ በመቀራረብ መወያየት ብንችል ሞር ችግሩን መፍታት እንችላለን የሚል እምነት ነው ያለን። በእኛ በኩል ኦሮሚያ ክልላዊ መንግስትም ሆነ በአቀፍ ደረጃ የፖለቲካ ምህዳሩን ማስፋት አንዴ ከታወጀ በኋላ የሚጠብበት ምክንያት አይኖርም። የኦሮሞ ፌዴራሊስት ኮንግረስ እና የኦሮሞ ነጻነት ግንባር ኦነግ ላቀረቧቸው ክዝ የኢትዮጵያ ብሔራዊ ምርጫ ቦርድ ቃል አቀባይ ወይዘሪት ሶሊያና ሽመልስ ቦርዱም የሚመለከተውን ባለስልጣን አሳውቆ መልስ እየተጠባበቀ ነው ብለዋል። ኦሮሞ ነጻነት ግንባርም ከዚህ ተቀርቦ እንደሚያውቃሉ የተለያዩ ከፍተኛ እስር ተከናውኖብናል ብሎ አብንም ብሔራዊ ንቅናቄ ተመሳሳይ እስር ተፈጽሞ ብላንና ብሎ ዝርዝር አቅርበው ያውቃል። አመራር አካላት ይህን ጉዳይ ግንትንዝ በህጉ መሰረት እንዲሰሩ ቦርዱ አስፈላጊውን የእርምት እርምጃ እንዲወስድ የሚል ጠቅላላ ጥያቄ ነው ብዙ ጊዜ የሚጠየቀው። ያነዚ ጠየቅ ከሚያደረጋቸው ነገሮች አንዱ ምንድን ነው? ይህንን ዝርዝር በመያዝ የኮሌክት የሚመለከታቸው ለመንግስት አካላት በክልላዊ መስተዳደር ያደረግ ፖሊስ ኮሚሽኖች ሊሆኑ ይችላሉ። በጉዳዩ ላይ ተጠቀሱ ጠይና ያደረጉ የተባሉት አካላት ካለካበ መጽሀፍ ጥያቄን ጠይቃለን። እሱን ደብዳቤ እንግዲህ ለኦሮሚያ ክልል የኦፌኮና የኦነግን አስመልክቶ ትናንትናና ዛሬ ኦሮሚያ ክልል ፖሊስ ኮሚሽን እና ቀጥታ የመንግስት አካላት ደብዳቤ ይጽፈናል። ይህንን አያይጠን ማለት ከዚህ በፊትም መሰል ችግሮች ተፎካካሪ ፓርቲዎችን ሲያጋጥሙ በመነጋገር ስንፈታ ቆይተናል ብለዋል ወይዘሪት ሶሊያናም ከዚህ በፊት በሌሎች ሁኔታዎች ግን የሚመደዳቀ ብቻ ሳይሆን ለምሳሌ አዛም ጭፋ ሲሆኑ ደውለን ፍቃድ የተከለከሉ ቦታዎች ላይ የሚገኝ የማዳራሽ የሚለው ኦሮሞ ነጻ መስገንባር ለምሳሌ በተከለከለበት ወቅት ከቦርዱ የተለያዩ የሚመለከታቸው መንግስት አካላት ጋር ተደዋውለን ፈቃዱን ማስፈቀር ችለናል። የተቻለ ነገር ስልክ እንደመደወል የክልል አመራሮችን በማናገር የተለያዩ አስቸኳይ ወደ ፖለቲ ሮ እርምጃ ሊወሰድ የሚገባቸውን ጉዳዮች ለመተባበር እንሞክራለን። በወይስ በቤንሻንጉል ጉስ ክልልን ከመሳሳይ ነገር አድርገናል። የኦሮሚያ ክልል ቃል አቀባይ አቶ ጌታቸው በአልቻ በበኩላቸው ተፎካካሪ ፓርቲዎች በየጊዜው እየደረሰብን ነው የሚሉትን አቤቱታ ይዘው ከመንግስት ጋር በመቀራረብ ና በመነጋገር መፍትሄ መሻት የተሻለ ነው ስሉም ተናግረዋል። ለአሜሪካ ድምፅ አሄድ አምጦ ነኝ ከአዲስ አበባ። ጸሐይ ዳምጠውን አመሰግናለሁ ለዘገባዋ። አድማጮች፣ ተከታዩ ደግሞ ወደ ምዕራብ ኢትዮጵያ ያሻግረናል። የደምቢ ዶሎ ዩኒቨርሲቲ ተማሪዎች ተፈጥሮ በነበረው አለመረጋጋት ያለፈባቸውን የትምህርት ክፍለ ጊዜ ለማካካስ ዩኒቨርሲቲው ድጋፍ እያደረገልን ነው አሉ ተማሪዎቹ። ከተቋረጠ ከአንድ ወር በላይ የሆነው የኢንተርኔትና የስልክ አገልግሎትም እንዲመለስላቸው ጠይቀዋል። የደምቢዶሎ ዩኒቨርስቲ ፕሬዚዳንት ዶክተር ለታ ተስፋዬ በበኩላቸው ዩኒቨርሲቲያችን፣ ወደ ቀድሞ መረጋጋቱ እንዲመለስና በዚህ ዓመት ለመጀመሪያ ጊዜም ተማሪዎችን ለማስመረቅ እየሰራ ነው ብለዋል። ታገቱ የተባሉ የዩኒቨርሲቲ ተማሪዎችን ጉዳይ በተመለከተም ተማሪዎቹን የማፈላለግ ጥረቱ መቀጠሉን ገልጸው ተገኝተው ወደ ትምህርት ገበታቸው እንዲመለሱ እየሰራን ነው ብለዋል። ታገቱ የተባሉ ተማሪዎችን አስመልክቶ ይገኙ አይገኙ እስካሁን ከቤተሰብም ሆነ ከመንግስት የተሰጠ መግለጫ የለም። ናኮር መልካ ከደንቢዶሎ ተከታዩን አጠናቅረዋል። ደምቢዶሎ ዩኒቨርሲቲ ውስጥ የሚማሩ የተለያዩ ትምህርት ዘርፎች ተማሪዎች ከጥቂት ወራት በፊት ተከስቶ በነበረው ያለመረጋጋት ስጋት ሳቢያ ወደ ቤተሰቦቻችን በመሄዳችን ያለፈንን ክፍለ ጊዜያት ለማካካስ ዩኒቨርሲቲው ድጋፍ እያደረገልን ነው ብለዋል። ያነጋግርናቸው ተማሪዎች ከሶስት ሳምንት ወዲህ ወደ ዩኒቨርሲቲው ቅጥር ግቢ በመመለስ ትምህርታቸውን እየተከታተሉ መሆናቸውን ገልጸዋል። ምህረት ደማ እባላለሁ። ለአንድ ወር ያህል አርፈን ነው የገባ ነው። ግን ከመጣም በኋላ ያው ብዙ የተስተካከሉ ነገሮች አሉ። በፊት ያው የውሃም ችግር ነው ነበር። ያያ ተቀርፏል። የሰላም ሁኔታ አሁን ምንም የሚያሳስብ ነገር የለም። በሰላም የመማር ማስተማር ሁኔታ እየቀጠለ እንዳለ ነው። እኛ ሁላችንም አንድ ላይ ምናምን ነገር ዶር ውስጥም በቃ ሰላም ሆነን እንገባለን እንወጣለን። ላይብራሪ እስከፈለግን ሰዓት አንብበን ምናምን ነው። መምህራንም ያው እያስተማሩ ነው፤ እና ደግሞ አሪፍ እየሄድን ነው። አሁን ጭራሽ ሚድ ልንወስድ ነው። አሪፍ ገፍተናል ብለን እናስባለን። ስሜ ያህያ አብዱራህማን ይባላል። ሁለተኛ ዓመት ሲቪል ተማሪ ነ ከመጀመሪያው ያለው ለውጥ በጣም የተለየ ነው። የተባከነው ጊዜ በጣም ይሰዘተናል ማለት ነው። አንድ ወር ያህል ቤት ቆይተን ነበረ። ስንመለስ ጊዜ በጣም አጥሮናል። ለመፈተን ራሱ ጊዜ የለንም። ያን ጊዜ ለማካካስም አስተማሪዎችም ትርፍ ጊዜያቸው እየተረባረቡ ነው የሚገኙት፣ እየሰሩም ነው የሚገኙት። በትምህርት ገበታችን ላይ ተመልሰናል። ትምህርት እየቀጠለ ነው ያለው። ካሁን በኋላ እንደዚህ አይነት ነገር እንዳይፈጠር፣ ቢፈጠሩ እንኳን እንዳይባባስ ለማድረግ ያለውን ጥረት ሁሉም ሰው በየፊናው ማድረግ አለበት ማለት ነው። ማህበረሰቡ በጣም አሪፍ ማህበረሰብ ነው። በጣም ቻይ፣ ሩሩ እና በጣም ሰው ተቀብሎ ሰው የሚያስተናግድ ሰው ነው ማለት ነው። በጣም አስተናግሮናል። ስሜ ራይል ባይሳ እባላለሁ። መማር ማስተማሩ በጣም አሪፍ ነው። እየተማርን ነው። ሁሉም ነገር የተሳካ ነው። ላይበራሪ በስርዓቱ እየተጠቀምን ነው። በፈለግነው ነው ሰዓት ገብተን በፈለግነው ነው ሰዓት እየወጣን ነው። ያለፋቸው የትምህርት ክፍለ ጊዜ እንደሚቆጫቸው የሚናገሩት ተማሪዎቹ ለወደፊቱ ግጭት እንዳይፈጠር የራሳቸውን ድርሻ እንደሚወጡ ጠቁመው፣ ግጭት የሚከሰትበት ሁኔታ እንኳ ቢፈጠር ተማሪዎቹ አንድነታቸው ና የቤተሰባዊነት መንፈስን በማጠናከር ችግሩ በውይይት እንዲፈታ እንደሚረባረቡ ገልጸዋል። እንደሚታወቀው ተማሪው ከተመለሰ በኋላ የተለያየ አቋም አለው። ለመማር ማለት ነው። ፍላጎት ያለው ጨምሯል። መማር ነው ያለብኝ ለመማር ለመማርና ለማማር አላማ ብቻ ነው የመጣሁት ብሎ ያስባል። እናም ተከባብሮ ነው የሚማረው። ከብሔር አንጻር ከሃይማኖት አንጻር ሁሉም ተከባብሮ ነው የሚገኘው። የተመለሱትም ተማሪዎች ተመልሶ እየመጡ ነው። እናም ያስተናገድናቸው ነው የምንገኘው። እየተማሩ ነው የሚ አካባቢው ተቋርጦ የሚገኘው የስልክና ኢንተርኔት አገልግሎት ግን እክል እንደፈጠረባቸው አልሸሸጉም። ግን ችግራችን የኔትወርኩ ጉዳይ ነው። ቤተሰብ ልናገኝ አልቻለም። ብርላኩ ሁሉም ምናምን ብለን ችግራችን የምንናገር በታጠና ኔትወርካችን ግን እንዲለቀቅ እና ቤተሰቦቻችን ና ግንተን በሰላም እንድንማር ብቻ ጠይቃለሁ። በጣም ያስቸገረን ያለው ኔትወርክ ነገር ነው። ዳታ መጠቀም አንችልም። ብንል እዚህ ጋር አሳይመንት ይሰጣል። እናወርደው ከኢንተርኔት ነው እና ኢንተርኔት ከሌለው አሳይመንቱን ማስራት አንችልም። ያ በጣም እኛ ላይ እንቅፋት እየሆነ ነው የሚገኘው የመማር የማስተማር ሂደት ላይ ማለት ነው። ከቤተሰብ መገናኘት ጋር ትንሽ ችግር የሆነብን ኔትወርኩ ነገር ማለት ነው። ያን ነገር ነው ያስተጓገለው የሚገኘው እንጂ ሁሉ ነገር በጣም አሪፍ ነው ብዬ ነው የማስበው። የደሴው ወሎ ዩኒቨርሲቲ ፕሬዚዳንት ዶክተር ለታ ተስፋዬ በአሁኑ ጊዜ ዩኒቨርሲቲ ወደ ቀድሞ መረጋጋት ተመልሶ ወደ ቤተሰቦቻቸው ሄደው የነበሩ ተማሪዎችን ድጋሚ በመቀበል እያስተማረ ነው ብለዋል። እንደተባለው ብዙ ተማሪዎች ወደ ስምንት መቶ የሚ የሚሆኑ ተማሪዎች ከደምቢ ዶሎ ዩኒቨርሲቲ በተፈጠረው ክስተት በፍርሃትም ሊሆን ይችላል። ብዙ ተማሪዎች ወይም ስምንት መቶ የሚጠጉ ተማሪዎች ከግቢ ለቆ ወጥተዋል ማለት ነው። እነዚህ ተማሪዎች ለመመለስ ብዙ ስራዎችን ስንሰራ ቆይተናል። በተለይም ሀገር ሽማግሌዎች ከአምባገዳዮች፣ ከዚህ አካባቢ ያሉት ማህበረሰብ ጋር ብዙ ስራ ተሰርቶ ወደ ስድስት መቶ የሚጠጉ ተማሪዎች ወደ ግቢ ተመልሰዋል ማለት ይቻላል። የቀሩትን ተማሪዎች ለመመለስ አሁንም ዩኒቨርሲቲ ብዙ እንቅስቃሴ እያደረገ ነው ያለው በተለይም ከተማሪዎቹ ጋር ከመምህራን ጋርም ተነጋግሮ ብዙ ስራዎችን እየሰራን እንገኛለን ማለት ነው። ዘግይቶ የመጡ ተማሪዎችም ስላሉ ከዚህ በፊትም እንደተባለው ብዙ የተቃጠሉ ጊዜያትም ስላሉ እነዚህ ጊዜያትን ለማካካስ ወይም ኮምፐንሴት ለማድረግ ብዙ ቱቶሪያል በመስጠት በተለይም ከመምህራን ጋር በመነጋገር ሁለቱም ቀናት ቅዳሜና እሁድም ጨምሮ ትርፍ ሰዓት እያስተማሩ የተቃጠለውን ጊዜ በማካካስ ላይ ይገኛሉ ማለት ነው ሙሉ በሙሉ ይሄ ነገር ተሰርቶ እስከሚያልቅ ድረስ የእኛ መምህራንም ፈቃደኞች ስለሆኑ ብዙ ስራዎችን ብዙ ጥረት እያደረጉ እነዚህ ያካክሳሉ ብለን እናስባለን። ከዩኒቨርሲቲው ቅጥር ግቢ ውጭ ወደ ቤተሰብ ሲመለሱ ታገቱ የተባሉ ተማሪዎች ጉዳይስ ከምን ደረሰ ብለን ለጠየቅናቸው እንዲህ ብለዋል። በመንግስትም የተለያየ መግለጫ ስሰጥ ነበረ። እንደ ዩኒቨርሲቲያችንም በተሰጠው መግለጫ ላይ ሌላ አዲስ ተጨማሪ የምንሰጠው ነገር የለም አይኖርም። እንደ ዩኒቨርሲቲ የምናደርገው ጥረቶች ይኖራሉ። እነዚህ ተማሪዎች እንዲፈለጉ ወይም እንዲገኙ ወይም ደግሞ ያሉበት ቦታ እንዲታወቅ የተለያዩ ኮሚቴዎችን አዋቅረን እየሰራንበት ነው የምንገኘው። ወደፊትም እኛ ምኞት እነዚህ ከትምህርት ገበታቸው ተመልሶ ትምህርታቸው እንዲቀጥሉ ማድረግ ነው ማለት ነው። አብረን እየሰራን ነው። ከታች እስከ ላይ ያለው እስከ መንግስት ጠቅላይ ሚኒስትር ቢሮ ድረስ ያለውን ኮሚኒኬሽን ስለሚኖረን ያለውን ጥረት እንቀጥላለን ማለት ነው። ተመልሶ ትምህርታቸው እንዲመር ከዩኒቨርሲቲ ውጪ ታገቱ ከተባሉ ተማሪዎች መካከል አስራ አራቱ የደምቢዶሎ ዩኒቨርሲቲ ተማሪዎች መሆናቸውን የዩኒቨርሲቲው ፕሬዝዳንት ዶክተር ለታ ተስፋዬ ከዚህ በፊት በነበረን ቃለ መጠይቅ አረጋግጠው ነበር። ከአስራ አራቱ ተማሪዎች ቤተሰቦችን መካከል የአስሩ ተማሪዎች ቤተሰቦች ለመንግስት አቤቱታ ማቅረባቸውም እንዲሁ ሲገለጽ ነበር። የተማሪዎቹ ገታ ዜና ከተሰማ ወዲህ ተማሪዎቹ እንዲገኙ የተለያዩ ጥረቶች በመንግስት እየተከናኙ በመንግስትም ሆነ በቤተሰቦቻቸው የተሰጠ መግለጫ የለም። አንዳንድ ተማሪዎች ላቀረቡት የኢንተርኔትና ስልክ አገልግሎት መቋረጥ ምላሽ ሰጥተዋል። ዶክተር ለታ ተማሪዎች የተመለሱትን ጥያቄ ትክክል ነው። በተለይም ከኢንተርኔት ጋር እና ከኔትወርክ ወይም ደግሞ ከስልክ ጋር የተገናኘ ብዙ ጥያቄዎች ይነሳሉ። ዩኒቨርሲቲው ከሚመለከታቸው አካላት ጋር እየተነጋገረ ይህንን ሶሉሽን ለመስጠት እየሰራ ነው የሚገኘው። ለምን ቢባል ዩኒቨርሲቲውን በቀጥታም ቀጥታ ባልሆነ መንገድም ወይም ደግሞ ዩኒቨርሲቲውን እየጎዳ ነው ያለው ማለት ነው። ለምሳሌ ዩኒቨርሲቲያችን የድህረ ምረቃ ፕሮግራም እየሰጠ ነው የሚገኘው። ላይብራሪ ውስጥም እንደዚህ አይነት ተማሪዎች ብዙ አዲስ አይዲያዎችን ከኢንተርኔት የሚፈልጉበት እንትን ስለሚኖር አስፈላጊ ነው ብለን እናምናለን። ከሚመለከታቸው ሰዎች ጋር እየተነጋገን በአጭር ጊዜ ውስጥ መልስ ያገኛል ብለን እናምናለን። ዩኒቨርሲቲው ከተከፈተ ሶስት ዓመት በመሆኑ በዚህ ዓመት ለመጀመሪያ ጊዜ ከአምስት መቶ በላይ ተማሪዎችን ለማስመረቅ ዝግጅት እያደረገ ነው ያሉት ዶክተር ለታ ለማህበረሰብ አቀፍ አገልግሎትና ጥናትና ምርምርም ትኩረት ሰጥቶ እየሰራ ነው ብለዋል። ለአሜሪካ ድምፅ ናኮር መልካ ከደንቢዶሎ። አኮር መልካን ለዘገባው አመሰግናለሁ አድማጮች አሁን ከምዕራብ ኢትዮጵያ ወደ ምስራቅ እንሻገራለን ሐምሌ 20 ቀን 2010 ዓ ም ድሬዳዋ ላይ ቤት ተዘግቶባቸው በቃጠሎ ለህልፈት በተዳረጉ የጅቡቲ ዜጎች ጉዳይ በቁጥጥር ስር ውለው የነበሩ ተጠርጣሪዎች ላይ ውሳኔ ተላለፈ ድርጊቱን ፈጽመዋል ተብለው የጥፋተኝነት ብይን በተላለፈባቸው ላይ ከሶስት እስከ ሀያ አምስት ዓመት የሚደርስ ቅጣት ሲወሰን በወቅቱ ተፈጽሞ የነበረው ድርጊት በመቶዎች የሚቆጠሩ ኢትዮጵያውያን ከጅቡቲ ተፈናቅለው እንዲመጡ መንስኤ የነበረ ሲሆን እዚህ ድሬዳዋ የብሔር መልክ ባለው ግጭት በርካታ ኦሮሞችና ሶማሌዎች ከየሰፈራቸው እንዲፈናቀሉና ከአስር በላይም የከተማው ነዋሪዎች በተለያየ ጊዜያት የብሔር መልክ በነበረው ግጭት ለህልፈት እንዲዳረጉ አንዱ መንስኤ ነበር ይለናል። አዲስ ቸኮል በተከታዩ ዘገባው። ሐምሌ 28 ቀን 2010 ዓ ም በጅጅጋ እና ሌሎች የሶማሌ ክልል ከተሞች ሶማሌ ባልሆኑ የክልሉ ነዋሪዎች ላይ ጥቃት በተፈጸመ ማግስት ድሬዳዋ ላይም የጅቡቲ ዜጎች የሚኖሩበት ቤት ላያቸው ላይ ተዘግቶ በተፈጸመ ቃጠሎና ተያያዥ ጥቃት ዘጠኝ ሰዎች ለህልፈት ተዳርገው ነበር። በድርጊቱ ተሳታፊ ናቸው ተብለው በተጠረጠሩት ላይ ምርመራውን ያካሄደው ፖሊስ ጉዳዩ በፍርድ ቤት ሲታይ ከቆየ በኋላ ውሳኔ ተሰጥቶበታል ብሏል። የድሬዳዋ ፖሊስ ኮሚሽን ኮሚሽነር አለሙ መርጋ ለጋዜጠኞች በሰጡት መግለጫ ይህንን ብለዋል። 29 እዚህ ከተማ ላይ ጅቡቲያውያንን ጨምሮ ከ9 በላይ ሰዎች ቤት ተቆልፎባቸው የተቃጠሉ ሰዎች ነበሩ። እነዚህ ሰዎችን በተመለከተ 34 እስረኞች ተጠርጣሪዎች በምርመራ ቁጥጥር ስር እንዲውሉ ከተደረገ በኋላ ወደ ፍርድ ቤት ቀርበው ከ34ቱ ሰባቱ ህጋዊ መከላከል ሳያስፈልጋቸው በወንጀል ምና መቅጫ ህግ ስነ ስርዓት ቁጥር 141 መሰረት የተፈቱ ሲሆን ከዛ በኋላ መከላከያ ከቀረበ በኋላ አስፈላጊው ምስክር ቀርቦ እነ ምስክር ከተረጋገጠባቸው በኋላ ግን መከላከያ ማስረጃ አቅርበው አስሩ ደግሞ የነሱ መከላከያ ተቀረበባቸው ምስክር ያስተባበለ ስለሆነ አስሩም እንደዚሁ በፍርድ ቤት ነፃ ወጥቷል። ቀጣዮቹ 17ቶቹ ግን ያቀረቡት መከላከያ ስላላስተባበለ በትክክልም የቀረበባቸው ማስረጃ ደግሞ ስላረጋገጠባቸው ይሄ በፍትህ አደባባይ በግልጽ ችሎት ቀርቦባቸው ፍርድ ቤቱ ባለፈው ሳምንት ውስጥ ከ ሶስት አመት እስከ ሀያ አምስት አመት የሚደርስ ቅጣት በእነሱ ላይ አሳርፏል። ድርጊቱ የተጎዱ ሰዎች ፍትህ እንዲያገኙ ተብሎ የተሰራ እንጂ ማንንም ለማጥቃት የተፈጸመ አይደለም ያሉት ፖሊስ ኮሚሽነሩ፣ ቅሬታ ያለው ይግባኝ ማለት ይችላል ብለዋል። ቅጣቱ በተመለከተ በፍትህ አደባባይ በሁለቱም ጎን መከላከያም ማስረጃም ቀርቦ የታየ ጉዳይና ፍርድ ቤቱ በትክክል በግልጽ ችሎት የሰጠው ውሳኔ፣ ቅሬታ ያለው ወገን ቀጣይ የይግባኝ መብቱን ማስጠበቅ ይችላል። አሊያም ደግሞ እስከ ፌዴሬሽን ምክር ቤት ሄዶ የፍትህ ስርዓቱ አሰጣጡ ልካ አይደለም የማለት ይግባኝ ማለት መብት አለው። ይሄ ሆኖ እያለ ግን የታሰሩው አንድ ወገን ነው እንደዚህ ነው እንደዛ ነው የሚል በድሬዳዋ ከተማ ውስጥ ሌላ ረብሻ ለመፍጠር የሚፈልጉ ከፍትህና ከሕግ ተጻራሪ መሆን የሚፈልጉ አንዳንድ በጣም ጥቂት በቁጥር የሆኑ ሰዎች በተለያየ ጊዜ ይህን ነገር እያናፈሱ ያሉበት ሁኔታ ነው ያለው። ማህበረሰቡ ግን በፍትህ ውሳኔ የሰጠው ጉዳይ ትክክል ነው ብሎ ተቀብሎት ያለና ይሄ ይበል የሚያሰኝ ነው ሁኔታ ነው ያለው ማለት ነው። ይህን የሚያደርጉ ወገኖች ሆን ብለው በከተማ ውስጥ የሆን ነገር ለመጫር ፈልገው እንጂ ሰዎቹ ጥፋት አጥፍተው አይደለም የሚል አቋም ላይ ሆኖ አይደለም ማየት ያለብን። እነኛ የተቃጠሉት የሞቱት ሕጻናት የሞተችው እርጉዝ ሴት፣ የሞቱት ከኛ አገር ውጭ የሆኑ የጅቡቲያን ዜጎች እዚህ እንደ እንግዳ መቶ የተቃጠሉት ሰዎች ሕይወት ጥያቄ መልስ ማግኘት አለበት። የጥያቄው መልስ ደግሞ ይሄ በፍትህ የተሰጠው ውሳኔ ስለሆነ ይህንን ነው ማየት ያለብን። ሐምሌ 29 ቀን 2010 ዓም ድሬዳዋ ላይ የጅቡቲ ተወላጆችን ጨምሮ ዘጠኝ ሰዎች የሞቱበትን ጥቃት ተከትሎ ጅቡቲ በርካታ ኢትዮጵያውያንን ከሀገሩ አባራ ነበር። የድሬዳዋ ተወላጅ የሆኑ ነዋሪዎች ድሬዳዋ በተለምዶ ሀምዳይል በተባሉ አካባቢ በድንኳን እንዲሰፍሩ የተደረገ ሲሆን፣ ቤተሰቦቻቸው በምስራቅና ምዕራብ አድርጌ እንዲሁም ሌሎች አካባቢዎች የሚገኙ በመቶዎች የሚቆጠሩ የጅቡቲ ተፈናቃዮችም መንግስት ትራንስፖርት አቅርቦላቸው ወደ የአካባቢያቸው ተሸኝተው ነበር። ይህንን ተከትሎ ግን ድሬዳዋ ላይ ከሰፈር ጸብነት የዘለለ መልክ ያልነበረው ግጭት አድማሱን አስፍቶ በከተማዋ በርካታ ሶማሌዎችና ኦሮሞዎች አንዱ ከሌላው ሰፈር እንዲፈናቀሉ እንዲሁም ቀላል የማይባሉ ነዋሪዎችም ሞትና የአካል ጉዳት እንዲደርስባቸው መንስኤ ሆነው ነበር። ሆኖም ባለፈው ዓመት በድሬዳዋ እንዲሁም በኦሮሚያና ና ሶማሌ ክልል ደረጃ በተሰሩ መልከ ብዙ የእርቅ ስራዎች የህብረተሰቡ በተለይም የኦሮሞና ሶማሌ ብሔር የድሬዳዋ ነዋሪዎች መስተጋብር ቀድሞ ወደነበረበት ተመልሷል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ ቸኮልን ለዘገባው አመሰግናለሁ። አድማጮች ቀጣዩ መጽሔት ርዕስ አነጋጋሪውን የኮሮና ቫይረስ ጉዳይ ይመለከታል። የኮሮና ቫይረስ ከተነሳባት ቻይና ቀጥላ ለቫይረሱ በቫይረሱ በይበልጥ እየተጠቃች ባለችው ደቡብ ኮሪያ የሚኖሩ ኢትዮጵያውያን ተማሪዎች ከኢትዮጵያውያን ማህበረሰብና ከኢትዮጵያ ኤምባሲ ጋር ሆነው በየጊዜው የመረጃ ልውውጥ እያደረገ መሆኑን ተማሪዎችና ኤምባሲው ገልጠዋል። የትግርኛ ክፍል ባልደረባችን ገብረ ገብረ መድን በደቡብ ኮሪያ የሚገኙ ተማሪዎችንና በዚያው በደቡብ ኮሪያ ያለውን የኢትዮጵያ ኤምባሲ አምባሳደር ሽፈራሽ ሽጉጤን ሽፈራው ሽጉጤን አነጋግሮ የሰራውን ኤደን ገረመው እንደሚከተለው ታቀርበዋለች። በደቡብ ኮሪያ ደጆን ከተማ በሚገኘው የሳይንስና ቴክኖሎጂ ዩኒቨርሲቲ በፔትሮ ኬሚካል የሶስተኛ ዓመት የዶክትሬት ተማሪ የሆነው ሀጎስ ብርሃነ በሽታው ደጉ ተብሎ በሚጠራው በሌላኛዋ የደቡብ ኮሪያ ከተማ በፍጥነት እየተስፋፋ በመሆኑ አሳሳቢ ነው ብሏል። ሀጎስ የሀገሪቱ መንግስት ደረጃ በየጊዜው እየሰጣቸው እንደሆነና እስካሁን ድረስም የተዘጋ ሱቅም ይሁን ምግብ ቤት እንደሌለና እንቅስቃሴዎችም በቀደመው መልኩ እየቀጠሉ እንደሆነ ገልጾ፣ ይሁንና ለጥንቃቄ ሲባል የትምህርት መዝገባን ጊዜ ያራዘም ያራዘሙ ዩኒቨርሲቲዎች አሉ ይላል። ኢትዮጵያውያን ሁላነን ራፈዝና ኢንፎርሜሽን ኮሚኒኬት ገባበሪና ኢትዮጵያውያን በሙሉ እንገናኛለን መረጃም እንለዋወጣለን። እስካሁን በበሽታው የተያዘ ሰው የለንም። ምን አይነት ጥንቃቄ ማድረግ እንዳለብን በየጊዜው መረጃ እንለዋወጣለን። ሀጎስ አሁን ባለበት ሁኔታ ምን ማድረግ እንዳለበት ባይወስንም ሁኔታዎች እየከፉ ከሄዱ ግን ወደ ሀገሩ ለመመለስ እንደሚያስብም ገልጿል። ሌላው በዩኒቨርስቲው የተማሪዎች ህብረት አስተባባሪና የአራተኛ ዓመት የኤሮስፔስ ኢንጂነሪንግ ተማሪ የሆነው ሮቤል አስረስ ደግሞ እሱ በሚማርበት ዩኒቨርሲቲ ውስጥ ስልሳ የሚሆኑ ኢትዮጵያውያን ተማሪዎች እንዳሉ ገልጾ በከተማዋ አስራ ስድስት ሰዎች በበሽታ በመያዛቸው ምክንያት ሁኔታው አስፈሪ ነው ይላል። በጣም አስፈሪ ነው ግን ደስ የሚለው ነገር ምንድን ነው? ዞን ከተማ ውስጥ የሚገኙ ልጆች የራሳችን ህብረት አለን። መረጃዎች ሲመጡ ምን አይነት ጥንቃቄዎች ማድረግ እንዳለብን እንነጋገራለን፣ ወይም ደግሞ የተለያዩ አዳዲስ መረጃዎች ሲመጡ ቶሎ ቶሎ ለህብረተሰቡ ለማቅረብ እሞክራለን። ከዛ በዘለለ ደግሞ በኮሪያ የሚገኙ የኢትዮጵያኖች ህብረት አለን። በፌስቡክ ግሩፕም አለ። ከዛም ላይ ደግሞ ጠቃሚ ጠቃሚ የሆኑ መረጃዎችን ሌሎች የቡድኑ አባላት አስተባባሪዎች ያቀርቡልናል። ስለዚህ በአሁኑ ሰዓት መልካም ሁኔታ ነው ያለ ነው። ምንም ኢትዮጵያ የተያዘ በሽተኛ የለም በኮሮና ምክንያት። መረጃ ለመለዋወጥ ሜሴንጀርን ጨምሮ የተለያዩ የመረጃ መተግበሪያዎችን እንደሚጠቀሙ በመግለጽ ከኤምባሲውና በኮሪያ ከሚገኙ ህብረተሰቦችም ጋር በፌስቡክ እንደሚገናኙ ገልጿል። የማስክ ጥረት በጣም አለ። መሪያ አካባቢ ላይ ብዙ ሰው ስለፈራ ማስክ ገዝቶ ነበር። ብዙ ሰው ማለት ነው። የማስክ ጥረት ትንሽ አለ ግን ለእኛ ብቻ ሳይሆን ለማንኛውም ኮሪያ ውስጥ ያለ ነገር ነው። ባት ኤምባሲ መፍትሄ የሚያገኝ ከሆነ እንደዚህ ነገሮች ቢያግዘን መልካም ነው። ላይ በደቡብ ኮሪያ የኢትዮጵያ አምባሳደር ሽፈራው ሽጉጤ የቫይረሱ መስፋፋት በየቀኑ እየጨመሩ መምጣቱን ገልጸው፣ ይሁንና የደቡብ ኮሪያ መንግስት ውጤታማ የመረጃ ልውውጥ እያደረገ በመሆኑ እሱን እየተጠቀሙ መሆናቸውን አስረድተዋል። ደቡብ ኮሪያ ውስጥ የሚኖሩ ኢትዮጵያውያን ብዛት በእርግጠኝነት መናገር ባይቻልም አምስት መቶ የሚሆኑ ተማሪዎችን ጨምሮ ወደ አንድ ሺ አንድ መቶ ኢትዮጵያውያንም አሉ ተብሎ ይታመናል ብለዋል። ቫይረሱን በተመለከተ ከኢትዮጵያ ማህበረሰብ ጋር ስላለ መረጃ ልውውጥ ተጠይቀው ሲመልሱ እንዲህ ብለዋል። ቁጥሩ እየጨመረ ሲመጣ ሁለት ነገር ነው ያደረግነው። አንደኛ በኤምባሲው የፌስቡክ ገጻችን ላይ የሀገሪቱ መረጃ የሚተላለፍባቸው ስርዓቶችን ኢትዮጵያን ነዋሪዎችና ተማሪዎቻችን መንግስት የሚሰጠውን መረጃ እንዲከታተሉና የትኛውም ችግር ሲያጋጥማቸው ደግሞ ኤምባሲውን ኮንታክት እንዲያደርጉ ኤምባሲው ከጎናቸው እንደሚቆም ነው ያስታወቅነው። ከእሱ ቀጥለን እዚህ ያሉት የኮሚኒቲ ሀላፊዎች አሉ ኢትዮጵያውያን ኮሚኒቲ ተማሪዎችንም ነዋሪዎች ሰዎችንም በጋራ የሚያስተባብሩ ከእነሱ ጋር መቅርበት እንሰራለን። አምባሳደር ሽፈራው ሽጉጤ በሽታው ከቁጥጥር ውጭ ከሆነ ኢትዮጵያውያንን ከደቡብ ኮሪያ ስለማስወጣት ተጠይቀው ሲመልሱ የደቡብ ኮሪያ መንግስት በጣም ጠንካራ የጤና ስርዓት ስላለው ወደዚያ ይደረሳል የሚል እምነት እንደሌላቸው በመግለጽ ሁኔታው ከተፈጠረ ግን አስፈላጊውን እርምጃ በሙሉ እንወስዳለን ብለዋል። የፊት መሸፈኛ ማስክን በሚመለከትም የሀገሪቱ መንግስት በስፋት እያመረተና ዋጋውንም እየተቆጣጠረ በመሆኑ የተሰጋው ችግር እንደማይኖር ጠቅሰው እየተመካከርን የምንሰራ ይሆናል ብለዋልአድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። በኢትዮጵያ ሰዓት አቆጣጠር አሁን ከሚስቱ 3 ሰዓት ከ30 ከአርባ አንድ መሆኑን ያመለክታል። ሰዓትን ጠራርቼ እያየሁ ነው። ወደ ቀዳሚው የምሽቱ አጋማሽ እንዘልቃለን። የዩናይትድ ስቴትስ የገንዘብ መስሪያ ቤት ባሰናዳውና ከየካቲት 18 እስከ 19 ይካሄዳል ተብሎ ቀን በተቆጠረለት የህዳሴ ግድብ ውይይት ኢትዮጵያ እንደማትሳተፍ አስታውቃለች። በዩናይት ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ በትዊተር ገጻቸው ላይ ይህ የሆነው ከባለ ድርሻ አካላት ጋር እየተደረገ ያለው ውይይት ባለመጠናቀቁ መሆኑን አመልክተዋል። አምባሳደሩን ጨምሮ የሚመለከታቸውን ባለሥልጣናት ለማነጋገር ያደረግነው ተደጋጋሚ ጥረት ለጊዜው አልተሳካም። ይህ በእንዲህ እንዳለ የህዳሴውን ግድብ ድርድር የተመለከተ ሰልፍ በነገ ዕለት ዋሽንግተን ዲሲ ላይ ተጠርቷል። ሀብታሙ ስዩም ከሰልፉ አስተባባሪዎች መካከል አንዱ ከሆኑት አቶ ጣሰው መልአከ ህይወት ጋር ከደቂቃዎች በፊት በስልክ ተገናኝቶ ሰልፉ የተጠራበትን ምክንያት ነግረውታል። እንግዲህ የሰልፉ በዋናነት በነገ ውለት የተጠራው በዚህ በወር መጨረሻ ላይ በአሜሪካ አደራዳሪነት በኢትዮጵያና የግብጽ በአባይ ግድብ ዙሪያ ለመፈራረም ፕሮግራም እንዳላቸው ሰምተናልና ያንን በተመለከተ የአሜሪካ መንግስት በአባይ ግድብ ኢትዮጵያ ላይ የምታደርገውን አድሏዊ ጫና እንድታቆምና ከአደራዳሪነቷ እንድትወጣ ለመጠየቅ ነው። ይሄ ደግሞ በሉዓላዊነታችን ላይ የተቃጣውን ጣልቃ ገብነት ተው ሊሆን ይችላል። አሜሪካ በዚህ ድርድር ውስጥ ያለኝ ሚና የታዛቢነት ነው እያለች ነበረ፣ እያለችም ነው አሁን ድረስና፣ ከምን አንጻር ነው ጫናው እየደረሰ ነው ብላችሁ ሰልፉን ለመጥራት የተነሳሳችሁት? በቀደመው አጀማመሩ እንዳልተቀየረና በኢትዮጵያ ላይ ጫና እየፈጠሩ እንደሆነ እየተሰማ ነውና ይህንን ጫና የአሜሪካ መንግስት ከኢትዮጵያ ላይ እንድታነሳ ነው እንግዲህ ጥያቄው የምናቀርብላቸው። እንደዚሁም ደግሞ የኢትዮጵያ መንግስት እስካሁን ይህንን ጫና ተቋቁመው እዚህ ደርሰዋል። አሁንም ይሄ ድርድር ለመቶ ሚሊዮን ኢትዮጵያ እንደውም ለቀጣዩም ትውልድ ሁሉ ወሳኝ ጉዳይ ስለሆነ በዚሁ አካሄዳቸውን የጠነክሩና በዚህ ስምምነት ላይ ፊርማቸውን እንዳያኖሩ እነሱንም ከጎናቸው እንደሆኑ ለመግለጽም የተጠራ ሰልፍ ነው። ሰላማዊ ሰልፉን የመጥራት ሂደቱ የተከናወነው በግል ተነሳሽነት ነው ወይንስ ደግሞ በመንግስት የሚደገፍ ነው? ይሄ ጥሪ በአጠቃላይ በዚህ ላይ የሚሳተፈው ማህበረሰቡ ነው። በዲሲና አካባቢ ያሉ አክቲቪስቶች፣ የተለያዩ ማህበረሰብ የማህበረሰብ ተጠሪዎች በግለሰቦችም ደረጃ ተሰባስበው የአገራችን ጉዳይ ያገባናል ይሄ ጉዳይ የመንግስት ጉዳይ ብቻ አይደለም። እኛም ደግሞ ከመንግስት ጎን እንደሆን እና መንግስትም በዚህ ውስጥ በማህበረሰቡ ገንዘብ የተሰራ የማህበረሰቡ ባለቤትነት ስለሆነ በጫና ምክንያት ፊርማ እንዳያደርግ ግፊታችንን ለማድረግ ስምምነት ውስጥ እንዳይገባ የእኛም ያገባናል በማለት የተደረገ ነው። ምንም ከመንግስት ጋር ግንኙነት የለውም። መንግስትንም ለማሳሰብ እንደዚሁም የአሜሪካ መንግስትን ለመጠየቅ በማህበረሰቡ የተዘጋጀ የሰልፍ ጥሪ ነው። ሰልፉ የት ቦታ ነው የሚካሄደው? በሰልፉ ላይ ልታሳውቋቸው ልታስገነዝቧቸው ያስባቸዋቸው ሀሳቦች ምን አይነቶች ናቸው? እንግዲህ ሰልፍ የተጠራው በዋሽንግተን ዲሲ የሚገኘው ስቴት ዲፓርትመንት ፊት ለፊት ነው። ጥሪውን ያደረግነው ላልኩት፣ በዋናነት እኛ መልእክት የምናስተላልፈው የአሜሪካ መንግስት ጣልቃ ገብነቷን እንድታቆም ነው። በሀገራችን የሉዓላዊነት ጉዳይ ውስጥ ገብታ ጫና መፍጠሯን እንድታቆም፣ ይሄ አድሏዊ የሆነ ለግብፅ ያደላ የአደራዳሪነት ተግባሯን እንድታቆም እና እንደ መጀመሪያው ወደ ታዛቢነቷ እንድትመለስ ለመጠየቅ ነው ዋና መልእክታችን አድርገን የምናስተላልፈው። እጅግ በጣም አመሰግናለሁ አቶ ጣሶ መላከ ሕይወት መልካም ምሽት ይሁንሎት። አሜን። እኔም አመሰግናለሁ። ሰጠኝ እንደዚሁ ቢሆይ ሀብታሙንና እንግዳውን እኔም አመሰግናለሁ። አድማጮች አሁን ወደ ተከታዩ ቅንብር ነው የምናልፈው፣ ወደ አማራ ክልልም ይወስድናል። በአማራ ክልል ስለተካሄደው ሹምሽርና የስልጣን ሽግሽግ በቂ የሆነ ምክንያት መቀመጥ አለበት ሲሉ አንዳንድ ምሁራን አሳሰቡ። በባህር ዳር ዩኒቨርሲቲ የፖለቲካ ሳይንስ መምህራን ከአሜሪካ ድምፅ ጋር ባደረጉ ቃለ ምልልስ ለውጤታማነት ግልጽነት ያለው አሰራር እንዲኖር ሲሉም መክረዋል። በአማራ ክልል ሰሞኑን በተካሄደው ሹምሽርና የኃላፊነት ሽግሽግ ምክትል ፕሬዚዳንቱን ጨምሮ ሌሎች ከፍተኛ የአመራር አባላት ከኃላፊነት ተነስተው ወደ ሌሎች ስራዎች እንዲዛወሩ ተደርገዋል። ይህ በእንዲህ እንዳለ የጠቅላይ ሚኒስትር መለስ ዜናዊ አመራር አካዳሚ ፕሬዚዳንት እንዲሆኑ ትናንት በጠቅላይ ሚኒስትሩ የተሾሙት የአማራ ክልል የብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ዮሐንስ ቧያለው ሽመቱን እንደማይቀበሉ መግለጻቸውን የአማራ መገናኛ ብዙሃን ድርጅት ማምሻውን ዘግቧል። ይህንኑ የስልጣን ሹምሽርና የሥራ ሽግሽግ መነሻ በማድረግ አንዳንድ ምሁራን ያነጋገረችው አስቴር ምስጋናው ተከታዩን አድርሳናለች። ባለፉት ጥቂት ዓመታት ውስጥ በርከት ያሉ የስልጣን ሽግሽግ እርምጃዎች ከተወሰዱባቸው እና በተለያዩ ደረጃዎች ያሉ መሪዎች ከተቀያየሩባቸው አካባቢዎች የአማራ ክልል ቀዳሚ እንደሆነ ይነገራል። ልክ የዛሬ ስምንት ወር ሰኔ 15 2011 ዓ.ም የተከሰተው ሁኔታ ደግሞ ለአመራር ሽግሽግና ለውጥም ሌላ ምክንያት ሆኖ ነበር። በዚያን ዕለት የተገደሉትን የክልሉን የቀድሞ ፕሬዚዳንት ዶክተር አምባቸው መኮንን እና ሌሎችም የክልሉ ከፍተኛ የአመራር አባላትን ለመተካት ሽግ ግ ከተካሄደ ገና አንድ አመት እንኳን አልደፈነም ምክትል ርዕሰ መስተዳደር በነበሩት በአቶ ላቃያሌው ምትክ ዶክተር ፋንታ ማንደፍሮ የፓርቲው ጽሕፈት ቤት ኃላፊ በነበሩት በአቶ ዮሐንስ ቦያለው ምትክ የክልሉ የሰላም ግንባታና ደህንነት ቢሮ ኃላፊ የነበሩት አቶ አገኘው ተሻገር በአቶ አገኘው ምትክ ደግሞ አቶ ሲሳይ ዳምጤ ተሹመዋል ሌሎችም አዳዲስ ሹመቶች ተሰጥተዋል ከሰሞኑ ሽምሽር ወይም ሽግሽግ ቀድሞም ወደ ፌዴራል ኃላፊነት የተዛወሩ ባለስልጣናት ነበሩ በዚህኛው ዙር ደግሞ አቶ ዮሐንስ ቦያለው የመለሰ አካዳሚ ፕሬዚዳንት ተደርገዋል። በክልሉ በተደጋጋሚ እየተካሄደ ባለው ሹምሽር ላይ ሀሳባቸውን እንዲያንሸራሽሩ የአሜሪካ ድምፅ አንዳንድ ክልሉ ውስጥ ያሉ የፖለቲካ ሳይንስ ምሁራንን ጠይቆ ነበር። አቶ አንተነህ ተስፋውን በባህር ዳር ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህር እንዲህ ብለዋል። የተወጠረ ፖለቲካ ነው ያለን። ይሄ የተወጠረ ፖለቲካ ደግሞ ከዚህ በፊት በነበሩ ፖለቲከኞቻችን አሁንም መርገብ አልቻለም። ስለዚህ ምናልባት የተወጠረውን ፖለቲካ ለማርገብ ከድርጅታዊ የፖለቲካ አሰራር ውጭ የሆኑ ማኔጀሪያል ሊሆኑ የሚችሉ ሰዎችን ወደፊት በማምጣት ይህንን ውጥረት ለማርገብ እየተሞከረ ሊሆን ይችላል። አንድ። ሁለተኛ ፖለቲካሊ ጠንካራ የሆኑ ጠንካራ የፖለቲካ ድጋፍ ያላቸው ከኋላ ጠንካራ ድጋፍ ያላቸውን ሰዎች ወደ ፌዴራል መንግስቱ በመውሰድ ሁለቱ በአንድ ቡድን ሌላ አይነት በፌዴራል መንግስቱ ውስጥ የሚደረጉ ድርድሮች ላይ ህብረት ፈጥረው እንዲቆሙ ለማስቻል ሊሆን ይችላል። ፌዴራል መንግስት ላይ የብልጽግና ፓርቲ ያለውን አቅም ለማጠናከር የተደረገ ሊሆን ይችላል። ስለዚህ እነዚህ ሶስቱ ሊሆኑ ይችላሉ ወይ ሶስቱም በጥምረት ሊሆኑ ይችላል። ዶክተር ሞገስ ደምሴ እዚያው ባህርዳር ዩኒቨርሲቲ ውስጥ የፖለቲካ ሳይንስ እና ዓለም አቀፍ ግንኙነት መምህር ናቸው። የአመራር ሽግሽግ የተደረገው ምርጫ ታስቦ ነው ይላሉ። አንገብጋቢ ጥያቄዎች አሉ፣ የማንነት ጥያቄዎች አሉ። በዚህ ክልል ናቸው ጥያቄዎቹ። እነዚህን ጥያቄዎች በዚህ በአጭር ጊዜ ውስጥ ምናልባትም ደግሞ ጊዜያዊ ስልጣን በተሰጠው መንግስት ለመመለስ በጣም አስቸጋሪ ነው። አሁን ያደረገው የስልጣን ሽግሽግ ወይም ለውጥ ግን የራሱን አቅም ለማጠናከር ምናልባትም በምርጫው ተጠናክሮ የህዝብን አምኔታ አግኝቶ ለመውጣት ያስችለው እንደሆን ነው እንጂ የአማራን ህዝብ ጥያቄ ለመመለስ የሚያስችሉ አመራሮች ናቸው ወይ የመጡት የሚለው ላይ ለእኔ እዚያ ጋር ምንም እንትን የለኝም። ሹምሹሩና ሽግሽጉ የተደረጉት በምክንያት መሆኑ ለተሿሚዎቹ በግልጽ ሊነገራቸው እንደሚገባ አቶ አንተነት ተስፋውን መክረዋል። የፖለቲካ ኮሚኒኬሽን በድጋሚ መሰራት አለበት። ተስፋ ያደረግነው ነገር እንዲሆን የእነዚህ ሰዎች የፖለቲካ ካፒታል ገና ከመግባታቸው ክልል ውስጥ የመጡት እነዚያም ወደ ፌዴራሉ ገና ከመሄዳቸው ሽባ ሆነው እንዳይሄዱ በግልጽ ማስረዳት አለበት። የሰጧቸውን ምክንያቶች በደንብ ማብራራት በተደጋጋሚ ህዝቡ እንዲቀበላቸው መቻል አለበት። የኮሚኒኬሽን ስራዎች በሸዋሚዎቹ በክልሉ ርዕሰ መስተዳድር መንግስቱም፣ የብልጽግና ፓርቲም ራሱ እዚህ ላይ ጠንካራ ስራ መስራት ይኖርባቸዋል። ለአዲሶቹ ተሿሚዎች ደግሞ ነፃነት መስጠት ያስፈልጋል። አዳዲስ ከፖለቲካ ከድርጅታዊ የፖለቲካ አሰራር ውጭ የሆኑ ሰዎችን አምጥተሽ ነፃነት ካልሰጠሻቸው እና በድሮ አይነት አሰራር በድርጅታዊ ፖለቲካ አሰራር ውስጥ ስሩልኝ ካልሻቸው እነዚህን ሰዎች አምጥቶ ማክሸፍ ነው የሚሆነው። አዲሶቹ ተሿሚዎቹም ደግሞ በአንፃሩ ብቻቸውን ምንም አይመጡ። እነዚህ አሁን የሚሄዱት ጠንካሮቹ እዛ ላይ ጠንካራ መድረክ ይፈጥራሉ የአማራ ፖለቲካ የክልሉም ጉዳዮች በፌዴራል መንግስት ከፍተኛ ትኩረት እንዲሰጣቸው ያደርጋሉ። ስለዚህ ብዙውን የፖለቲካ ስራ መሀል ፌዴራል መንግስቱ ላይ የሚሰራ ከሆነ ማህበራዊና ኢኮኖሚያዊ ስራው ላይ ትኩረት እንዲያደርጉ ይሆናል የክልሉ ሰዎች ከክልሉ አመራሮች፣ እነዚህ አዳዲስ አመራሮች ደግሞ እሱ ላይ የተሻለ ስራ ይሰራሉ ብዬ አስባል። በአማራ ክልል የተካሄደው የአሁኑ ሽምሽርና ሽግሽግ አዴፓ ራሱን ካካሰመና ና ብልጽግና ፓርቲ ከተቀላቀለ የመጀመሪያው ነው። ይህ በእንዲህ እንዳለ ማምሻውን የአማራ ብዙኃን መገናኛ ድርጅት በድረገጹ ባስነበበው ዜና ትናንት በጠቅላይ ሚኒስትሩ የመለስ ዜናዊ አመራር አካዳሚ ፕሬዚደንት ፕሬዝዳንት ሆኖ የተሾሙት የአማራ ክልል የብልጽግና ፓርቲ ጽህፈት ቤት ኃላፊ የነበሩት አቶ ዮሐንስ ቦያለው ሹመቱን እንደማይቀበሉ መግለጻቸውን ዘግቧል። አዲሱን ምደባ በመገናኛ ብዙሀን እንደሰሙት የተናገሩት አቶ ዮሐንስ በፌዴራል ደረጃ ኃላፊነት እንደሚሰጣቸውና ግን የት ቦታ እንደሚመደቡ እንዳላወቁ መናገራቸውን ነው የዘገበው። አቶ ዮሐንስ እንደተናገሩት በተመደቡበት ተቋም መስራት ቢፈልጉ እንኳን ተቋሙ ባለው ስያሜና ስዕል፣ እንዲሁም በህዝብ ዘንድ ባለው አመለካከት የተነሳ በተቋሙ ማገልገል እንደማይችሉ ገልጸዋል። ግን የአማራት ቁርጠኛ እንደሆኑም ገልጸዋል። ምደባውን ከሰሙ በኋላ ለሚመለከተው አካል ሪፖርት ማድረጋቸውን መግለጻቸውን ነው የአማራ ብዙሃን መገናኛ ድርጅት የዘገበው። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህርዳር። አስቴር ምስጋናውን አመሰግናለሁ። አድማጮች፣ በእንዲህ እንዳለ የመለስ ዜናዊ አመራር አካዳሚ ፕሬዚዳንት እንዲሆኑ ትላንት በጠቅላይ ሚኒስትሩ ተሾሙት የአማራ ክልል ብልጽግና ፓርቲ ጽፈት ቤት ኃላፊ የነበሩት አቶ ዮሐንስ ቧያለው ሹመቱ እንደማይቀበሉ መግለጻቸውን የአማራ የብዙሀን መገናኛ ድርጅት ማምሻውን ዘግበዋል። አድማጮች፣ አሁኑ ወደ ምሽቱ መጨረሻ ዝግጅት ነው የምወስዳችሁ የኮሮና ቫይረስ ጉዳይ በትላንትናው ምሽት ከተላላፊ በሽታዎች ልዩ ባለሙያ ጋር ጀምር ያደረግ ነው ቃለ ምልልስ ነው ዛመት ዙሪያ በተደጋጋሚ ሙያዊ ትንታኔ በመስጠት ይታወቃሉ። ከፕሮፌሰር ዳዊድ ሰይድ ሲራጅ ጋር በዚህ በዩናይት ስቴትስ በማዲሰን ዩኒቨርሲቲ የተላላፊ በሽታዎች ሐኪም ናቸው። ፕሮፌሰር ዳዊት በተጨማሪም ከጉዞ ጋር የተያያዙ በሽታዎች ክሊኒክ ዲሬክተርም ናቸው። በአነጋጋሪና አሳሳቢ ጭብጦች ዙሪያ ቆይታ አድርገናል። ጀምር ወዳደረግ ነው ምልልስ በቫይረሱ ወረርሽኝ የዓለም አቀፍ ገጽታ ነው የምንጀምረው። በብዙ አስር ሺዎች በምርመራ የተረጋገጡ ለቫይረሱ የተጋለጡ ሁማን ካሉበትና የቫይረሱ መነሻ ከሆነችው ቻይና ውጪ በከፍተኛ ፍጥነት እየተዛመተ ያለው ወረርሽኝ ዓለም አቀፍ ወረርሽኝ ለመሆን ተቃርቧል። ከፍተኛ ቁጥር ያለው ሰው ለቫይረሱ መጋለጡ የተረጋገጠባት ኮሪያ የፍጥነት መዛመቱን ለመግታት ትንቅንቅ ይዛለች። ለቫይረሱ የተጋለጡ ሰዎች ቁጥር በአንድ ቀን አዳር ከ229 ወደ 283 ያሻቀበበት ጣሊያን፣ ቱስካንና ሲሲሊ ግዛቶች አዳዲስ ለቫይረሱ የተጋለጡ ሰዎች መታወቁና ም ክልል ውስጥ ያለ ተጨማሪ ቪዛ እንደ ልብ በሚዘዋወሩባቸው ሀገሮች መላው አውሮፓ በፍጥነት እንዳይዛመት ስጋት ደቅነዋል። የዓለሙ አክሲዮን ገበያ ዎል ስትሪት በዚሁ በኮሮና ቫይረስ ዛቢያ በዓለም ዙሪያ በፍጥነት መዛመት ላይ በአንዲት ዕለት ብቻ ባለፉት ሁለት ዓመታት ታይቶ በማይታወቅ ደረጃ ከፍተኛ ማሽቆልቆል አስመዝግበዋል። በኢራን የኮሮና ቫይረስን መዛመት ለመከላከል የተቋቋመው ቡድን የሚመሩት ምክትል የጤና ሚኒስትሯ ለቫይረሱ መጋለጣቸው ተዘግበዋል። ፕሮፌሰር ዳዊድ የዚህ ገጽታ ምንድን ነው በሚል በሰፊው አነጋግሬያቸው አለው። በአጭሩ የሚሰጡትን አስታውቀን የኢትዮጵያን ጉዳይ በሌላ ፕሮግራም እንመለከታለን። አመሰግናለሁ። አሉላ በጭስ ሁሉ ጊዜ እንደዚህ አይነት አዲስ ህመም ሲመጣ ቆም ብለን ከሌሎች ህመሞች ጋር ማወዳደር ያለብን ይመስለኛል። ለምሳሌ ይሄ በየዓመቱ የሚመጣው ኢንፍሉዌንዛ የምንለው ጋር ስታወዳድረው ይሄ አሁን በአጠቃላይ የምናየው ያለነው ቁጥር በጣም በጣም በጣም ትንሽ ነው። ነገር ግን ይሄ አዲስ ህመም በመሆኑ ኮሮና ቫይረስ በአጠቃላይ የዓለም ህዝብ ህመም የተጋለጠ በመሆኑ ምክንያቱ ከአሁን በፊት አይተነው ስለማናቅ መከላከያ ያለው ሰው ስለሌለ እና አካሄዱም ወዴት እንደሚያመራ ስለማናቀው ሁሉ ጊዜ ፍራቻው የሚጠበቅ ነው። አስፈላጊም ነው። ምክንያቱ ካልሆነ መቆጣጠር አንችልም። ጠቅላላ በዚህ ህመም የተለከፉትን ቁጥር ማወቅ በጣም ከባድ ነው። ቻይናም በትክክል ቁጥሩን እየሰጠችን ነው የሚለው ነገር አነጋጋሪ ሆነዋል። ብዙ ጊዜ ሪፖርት የሚያደርጉት ኮንፈርምድ የሆነውን ኬዝ ብቻ ነው። እስከ ሰማኒያ ሺህ የሚደርሰው ኮንፈርምድ ኬዝ ነው የተባለ ያለው ከዚህ የተረጋገጠ ማለት ነው አዎ በምርመራ የተረጋገጠ ነገር ግን እንደዚህ አይነት አዲስ ወረርሽኝ ሲመጣ የአለም የህክምና ማህበር ደብሊው ኤችኦ እንደ መመሪያ አድርገው የሚወስደው ምንድን ነው ምልክቱን ያሟሉ ሰዎች በሙሉ ተጠርጣሪ የሚባሉት ናቸው እነዚህ እንዲተቃለሉ ነው እንደዛ ብናደርገው ኖሮ ይሄ ቁጥር የት ይደርስ ነበር የሚለው ነገር እሱ ትልቅ ነገር ነው ከዛ ውስጥ ደግሞ ሁለት ሺ አምስት መቶዎቹ ያህሉ ሲሞቱ ከአስር ሺ የሚገመቱት ከፍተኛ ክሪቲካል ኬር የምንለው ህክምና ፈላጊዎች ነበሩ። ይህ ነው ይህንን ህመም ለየት እያደረገው ያለው። እንደ ኢትዮጵያ ባለ ከዚህ ቀደምም አንስተናል አሁንም ድረስ የበረራ ጉዞ ያልተቋረጠበት ሀገር በቀጥታም በተዘዋዋሪም የሚመጡት እድል ከፍ ባለበት፣ በእርግጥ ህብረተሰብ ጤና ተቋሙ በሰጠው መግለጫ እስካሁን ለቫይረሱ የተጋለጠ ሰው ያለመኖሩን ገልጠዋል። የሚታወቁ ክፍተቶች እንደመኖራቸው በእነኚህ ቁጥሮችም ውስጥ ይሄ ሁኔታ ኢትዮጵያን የቱን ያህል ሊያሳስብ ይችላል? ምንስ አሁን ከሚያደርጉት የተለየ መስራት አለባቸው? ይላሉ ይሄ መችስ። በጣም ከባድና አነጋጋሪ ጥያቄ ነው እንደምታውቀው የሀገራት አቅም ሁሉም አንድ አይደለም። የተወሰነ ነው። የፈለገውን ያህል ብንዘጋጅ የት ላይ ነው መድረስ የምንችለው የሚለው ጥያቄ ሁልጊዜ መጠየቅ አለበት። አቅም ጉዳይ፣ ይህ እንደዚህ አይነት ነገሮች ውሳኔ ለመወሰን የሚከልልህ ነገር ሊኖር ይችላል። አሁን እንደ ኢትዮጵያ አይነት ሀገሮች ይሄ ህመም የሚያስፈራቸው ከመከላከሉ አልፎ እንዳይገባ ከመከላከሉ አልፎ አንዴ ከገባ ምን ያህል አቅም አለን፣ በሽተኞችን ለማከም በአይሲዩ ደረጃ በከባድ በኦክሲጅን የሚያስፈልጋቸው ቬንቲሌተር የሚያስፈልጋቸው በሽተኞች ካሉ ማለት ነው። እንግዲው ምን ያህል አቅም አለን? ምን ያህል ተዘጋጅተናል? እንዲሁም ደግሞ ይህንን ህመም ስርጭት ለመቆጣጠር ህብረተሰቦችን ሙሉ ለሙሉ ዘግቶ አስራ አራትም ቀን ይሁን ከዛ በላይ አቆይቶ ይህንን ህመም በተፈጥሮ አካሄዱ ለማክሰም ለማድረግ ምን ያህል እርግጁነን ወይም ችሎታው አለን የሚለው ጥያቄ ከጠየቅ በጣም በጣም በጣም ያስጨንቃል። ምንም ጥርጥር የለውም። ሁሉም የአዳጊ ሀገሮች ይሄ ጥያቄ ከባድ ጥያቄ ነው። መልሱም በደንብ መዘጋጀት የማይቻልበት ደረጃ ላይ መሆንህን ነው የሚነግርህ። ግን ይሄ ሆኖ ግን የምትችለውን ያህል መንቀሳቀስና መረባረብም ያለ ነገር ነው። አሁን ኢትዮጵያ በጤና ጥበቃ ሚኒስቴር በኩል የሚደረገው ያለው እንቅስቃሴ በጣም ተደራጅቶ ያሉትን ክፍተቶች በየቀኑ እየፈተሹ በማየት ደረጃ ያለበት ሁኔታ ነው ያለው ትንሽ እኔ የሚያስጨንቀኝና ሜይ ቢ ብን የሚያሰጋኝ ምንድን ነው፣ በመንግስት ደረጃ በቂውን ያህል የሚያስፈልገውን ያህል ትኩረት እና አቴንሽን ተሰጥቶት ከጤና ጥበቃ ሚኒስትርና ከሌሎች የሕክምና ባለሙያዎች ጋር በመረባረብ ስራው እየተሰራ ነው የሚለው ነገር ሁሌ ጥያቄ ውስጥ የሚከተት ነገር ነው። ምክንያቱም እንዳልከው ኢትዮጵያ አየር መንገድ ወደ ቻይና መብረሩን ቀጥሏል። በሁለት ቀን በፊት አንድ ትልቅ ጥናት ላንሴት የሚባለው የህክምና መጽሄት ላይ ፐብሊሽ ሆኖ ነበረ። ፕሮፌሰር ዳውድ በላንሴት መጽሔት የሳይንስ መጽሔት ነው የወጣውን ዘገባ ጠቀስ አድርገዋል። ቀሪው ዝርዝር በነገው ምሽት እናቀርባለን። በኢትዮጵያ አየር መንገድ በኩልም ምላሽ ለማግኘት በተደጋጋሚ ያደረግነው ሙከራ አልተሳካም። እንተሳካልን እናቀርባለን። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 ና በ31 ሜትር ባንዶች ባጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንስሳ ፕሮግራም ዚ ላይ ያበቃ ያስተናገድኳችሁ አሉ ከበደ ከአቀናባሪ የብርሃን ኃይሉ ና ከተጠኪዋይ ስርጭት መሐንዲስ ናሸዋ ከዋና አዘጋጇ ትዝታ በላቸውና ከተቀሩ ባልደረቦች ጋር በዚሁ እሰናበታለሁ። የትግርኛ ስርጭት ይከተላል። በእኔ በኩል ሰላም፣ ደህና ደሩ። ነገ እንገናኝ